ጤናና አካባቢ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ባለፈው ሳምንት ከአንድ አድማጫችን ለቀረበ አደናጋሪ ስለሆነው የመድኃኒቶች ጥራትና የፈውስ አቅም ጥያቄ የመድኃኒት ቅመማ ባለሙያ ማለትም ፋርማሲስት አቶ ዘላለም ዘሪሁን ከዚህ ከጀርመን የሰጡንም ማብራሪያ አቅርበን ነው። ለዛሬ ተጨማሪና ተያያዥ ጉዳዮችን ለማንሳት በቀጠሮ ያሳደር ነው ያን ጨምረን ወደ ሀገር ውስጥ የሚገቡ መድኃኒቶችን ቁጥጥር በሚመለከትም ከባለስልጣኑ መስሪያ ቤት ምላሽ አግኝተናል። አብረን እንቆይ። በዚሁ ዝግጅት ከአንድ ዓመት በፊት መድኃኒቶች ወደ ሀገር ውስጥ እንዴት ተገዝተው እንደሚገቡ ከኢትዮጵያ የምግብ የመድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን የሚመለከታቸውን ኃላፊ ማብራሪያ ማቅረባችን ይታወስ ይሆናል። በወቅቱ ያነጋገርናቸው የባለስልጣን መስሪያ ቤቱ ምክትል ዋና ዳይሬክተር ወይዘሪት ሄራን ገርባ ዛሬም በድጋሚ የዲላው አድማጫችን የገጠማቸውን በመጥቀስ የሚሉን ካለ ስንጠይቅ አላመነቱም። አስቀድመውም የዲላው አድማጫችን የወሰዷቸው መድኃኒቶች የአንድ ፋብሪካ ወይም ሀገር ምርቶች የሆኑ በማለት ጠየቁን። ይህን የተመለከተ ዝርዝር መረጃ እንደሌለን ገለጽን። ወይዘሪት ሄራን ቀጠሉ። አንደኛ መድኃኒቱ ወደ እኛ መጥቶ ከተቻለ እዛ ያለም ቅርንጫፍ ስላለን ኢንስፔክተሮች ልከን ናሙና ወስደን በላቦራቶሪ ቼክ እናረጋለን። ግን ኢን ጀነራል እኛ መድኃኒት ላይ የገበያ ፍቃድ እንሰጣለን። የገበያ ፍቃድ ለመስጠት ሶስት ነገሮች መሟላት አለባቸው። አንደኛው የመልካም አመራረት ስርዓት ማሟላት አለበት። ለዚህም መስፈርቶች አሉ። ሁለተኛ መድኃኒቱ እንዴት እንደተመረተ የሚያሳይ ሰነድ አለ። እሱ ተገምግሞ በአለም አቀፍ ሪኳየርመንቶች መሰረት እኛም እንደ ሀገር አዳፕት አድርገን የወሰድነው አለ መሰረት እንገመግምና፣ ይህንን ሁለት መስፈርት ካለፈ በኋላ ደግሞ ናሙና ተወስዶ ሴት ይደረጋል። በፊት የምዝገባ ፍቃድ ለማግኘት ራሳቸው ናሙና መተው ነበር የምንሰጠው። አሁን ግን ይህን ሁለቱን ካሟሉ በኋላ ፍቃድ እንሰጣቸውና ወደ ሀገር ሲያመጡ መግቢያና መውጫ ኬላኛ ስለሆን የምንቆጣጠረው ናሙና ወስደን ቴስት አርገን በዓለም አቀፍ መስፈርት መሰረት የጥራት ደረጃውን ካሟላ እንዲገባ ይደረጋል። ገበያ ላይ ከወጣ በኋላ ደግሞ የመድኃኒት ድረ ገበያ ፍቃድ እንሰራለን። ይሄ ማለት ናሙና ወስደን ንጥረ ነገሩን መያዙን የሚያስፈልገውን ያህል መጠን የሚዋጡ መድኃኒቶች ከሆኑ በደንብ አብዞር ይደረጋሉ የሚሉ የተለያዩ መስፈርቶች አሉ። እሱን ማሟላቱን እናረጋግጣለን። ገበያ ላይ ያለው ምርት ጥራት ደረጃውን ካልጠበቀ ከገበያ በአስቸኳይ እንዲሰበሰብ ሲባል ያስመጣው አስመጪ፣ ያመረተው አምራች ይህን ሪስፖንስብሊቲ ወስደው እንዲሰበሰቡ፣ እኛ ደግሞ መሰብሰቡን እናረጋግጣለን ማለት ነው። መድኃኒቶች ወደ ሀገር ውስጥ ሲገቡ ወይዘሪት ሄራም በዘረዘሯቸው ሂደቶች አልፈው ቢሆንም የዲሎ አድማጫችን ያነሱት አይነት ችግር ካጋጠመ ሊደረግ የሚገባ ነገር አለ። ልብ በሉ ጥቆማ የምንቀበልበት ነፃ የስልክ መስመር አዘጋጅተናል ሰማኒያ አራት ሰማኒያ ሁለት እኛም ማንደርስባቸው ህብረተሰቡ የሚያጋጥመው ችግር ስለሚኖር ተደውሎ ጥቆማ ማቅረብ ይቻላል ክልሎችንም በዛ መንገድ ኮካል የሆኑ ሰዎች አሉን እነሱ በቦታው ሄደው ናሙና ወስደው መስፈርቱን ያሟላል ላያሟላ የሚለው ቼክ ተደርጎ ማያሟላ ከሆነ ከገበያ እንዲሰበሰብ ይደረጋል ባለሙያ ያልሆኑ ሰዎች መድኃኒት የሚሸጡበት ሁኔታ አለ ይባላል እና ያንን እንዴት ነው የምትመለከቱት? ገበያውን የሚቆጣጠረው አካል ማን ነው? የኢትዮጵያ የምግብ የመድኃኒት ጤና ክብካቤ አስተዳድና ቁጥጥር ባለስልጣን የፌዴራል ተቋም ነው። ስለዚህ በፌዴራል ደረጃ አዋጅ አለን ስድስት ስልሳ አንድ ሁለት ሺ ሁለት እዛ አዋጅ ላይ የአምራቾችን የአስመጪዎችን የአከፋፋዮችን ብቃት ማረጋገጫ የመስጠት ና የመሰረት ስልጣን የኛ ነው። ከዛ በኋላ መድኃኒት መደብሮችን ደግሞ በየክልሉ ያሉ የጤና ተቆጣጣሪ አካላት አሉ። እነሱ ፈቃድ ይሰጣሉ፣ ይሰርዛሉ፣ እርምጃ የሚወስዳሉ ይጠብቃሉ። ስለዚህ ፋርማሲዎችን የሚቆጣጠሩት የክልል ተቆጣጣሪ አካላት ናቸው። እንግዲህ እንደዚህ አይነት ነገር ሊኖር ይችላል። አንደኛ ሕብረተሰቡ ማወቅ ያለበት ፍቃድ ያላቸው የመድኃኒት መደብሮች ላይ ብቻ ነው መድኃኒት የሚገዛው። ከዛ ውጭ መግዛት የለበትም፣ ለሚመለከተው አካል ጥቆማ ነው ማቅረብ ያለበት። አንዳንድ ፋርማሲዎች ላይ ጤና ባለሙያ ያልሆኑ ሰዎች ሊሰሩ ይችላሉ። በመጀመሪያ ደረጃ ማየት ያለበት ላይሰንሱ ፊት ለፊት መለጠፍ አለበት። ማንኛውም የሚገዛ ተገልጋይ የሚያይበት ቦታ መለጠፍ አለበት። ሁለተኛ ነገር መድኃኒት ኬሚካል ሲደመር መረጃ ነው። ስለዚህ መረጃውን በአግባቡ ከሸጠለት አቃል የማያገኝ ከሆነ ባለሙያ አይደለም ማለት ነው። ለምሳሌ መድኃኒቱን እንዴት እንደሚወዝ፣ ከመድኃኒቱ ጋር አብሮ የማይወሰዱ ነገሮችን፣ የጎንዮሽ ጉዳት ቢያጋጥመው ምን ማድረግ እንዳለበት የማይገልጽለት ዝም ብሎ የሚሸጥለት ከሆነ ይሄ ሰው ባለሙያ አይደለም ማለት ነው። ስለዚህ እንዲህ አይነት ነገር ሲያጋጥመው ተገልጋዩ ጥቆማ ማቅረብ አለበት። በዛ ነው ልናውቅ የምንችለው። ምክንያቱም በጣም ብዙ ተቋማት ናቸው ያሉት። እነዚህ ተቋማትን ሁሉ አንድ ተቋም ብቻ ተደራሽ ሊያረጋቸው። አይችልም ለዚህ ነው እኛም ሕብረተሰቡ የቁጥጥሩ ባለቤት ሆኖ እያስገነዘብ ነው፣ እያሳወቅ ነው። የራሱን ጤና በራሱ እንዲጠብቅ ለማድረግ ነው አሁን እየሰራ ነው ያለ ነው። መድኃኒት የአወሳሰድ ብቻ ሳይሆን የአያያዝም ጥንቃቄ የሚጠይቅ የንጥረ ነገሮች ቅመም ነው። ኢትዮጵያ ውስጥ አንዳንዴ መድኃኒቶች ከቦታ ቦታ የሚዘዋወሩበት ስልትና የሚሸጡበት አውድ መድኃኒቶቹ ፈውስን ሳይሆን መዘዝን ይዘው እንዲመጡ የሚጋብዝበት አጋጣሚ አለ። ለሰባት ዓመታት በፋርማሲስት ሙያ ኢትዮጵያ ውስጥ እንደሰሩ የገለጹልን አቶ ዘላለም የታዘቡትን እንዲህ ይተርኩታል። ጎንደር ነው ብዙ ጊዜ የሚሰራውና አዲስ አበባ መድኃኒት ለመግዛት መጣ ነበርና ጎጃም በረንዳ የሚባል አካባቢ ያለና እዛ ጋር መድኃኒት በማዳበሪያ በካርቶን የታሸገ ወደ ክፍለ ሀገር የሚጫንበት ነገር አለ እና አንድ መድኃኒት ደግሞ ትክክለኛውን አገልግሎት ሊሰጥ የሚችለው በትክክለኛ ሙቀት ደረጃ መቀመጥ ከቻለ ለምሳሌ ከ ሀያ አምስት ዲግሪ ሴንቲግራድ በታች ከተባለ ልክ በዛ መቀመጥ አለበት። ለምሳሌ የግልም አከፋፋዮች እንደዚህ መድኃኒት ያለ ምንም ሙያ የሚነግዱ ሰዎች መድኃኒቱ እንዴት እንደሚያስቀምጡት አይታወቅም። መድኃኒቶች ለአገልግሎት ከመዋላቸው አስቀድሞ አቀማመጥ አያያዛቸው ጥንቃቄ ያሻዋል። ለዚህም ነው ሊቆዩበት የሚገባው የሙቀትና ቅዝቃዜ መጠን ሳይቀር በዝርዝር እሽጋቸው ላይ የሚጻፈው። ላይ የያዛቸው ስለሚደረገው ቁጥጥር ከወይዘሪት ሄራን ማብራሪያ ጠይቀናል። ጥሩ ጥያቄ ነው። አንደኛ ያው እንደሚታወቀው መግቢያና መውጫ ኬላዎች አሉን። ወደ አስራ ዘጠኝ የሚጠጉ እነሱ ላይ ኢንስፔክተሮች አሉ። ከዛ ባሻገር ግን እኛ የሌለንባቸው ደግሞ ብዙ መግቢያና መውጫ በሮች እንደገና፣ ደግሞ ከተማ ውስጥ እንደዚህ መድኃኒት ሲዟዟር አሁን እንደተባለው እኛም አጋጥሞን እርምጃ የወሰድንባቸው አሉ፣ ከተለያዩ እቃዎች ጋር አብረው ተጭነው የተገኙ መድኃኒቶች። ዋናው ጉዳይ ግን በየቦታው የፖሊስ አካላት የገቢዎችና ጉምሩክ ባለስልጣን ሰራተኞች አሉ። እነሱ ጋራ በጋራ እንሰራለን። በየኬላዎቻችን ላይ ደግሞ ከነዚህ አካላት ጋር ፎረሞች ፈጥረናል። በየጊዜው የተያዙ ሪዎች ይቀርቡልናል። ሁለተኛ ግንዛቤ የማስጨበጫ ስራ እየሰራ ነው። እኛም ማንደርስባቸው ቦታዎች ላይ ከእቃ ጋራ መድኃኒት ተጭኖ ሲገኝ ወደኛ ሪፖርት ያደርጋሉ። በየክልሉም እነዚህ ኮማንድ ፖስቶች ተፈጥረዋል። አሁን አዲስ አበባ ላይ ግብረ ኃይል አለ። እነዚህ ህገወጥ መድኃኒቶችን፣ ህገወጥ የህክምና መሳሪያዎች ሲገኙ ለአዲስ አበባ ተቆጣጣሪ አካሉ መረጃ ይደርሳል። በጋራ እርምጃ ይወሰዳል። ለምሳሌ በጣም ከፍተኛ ቁጥጥር ሊደረግበት የሚገባ የናርኮቲክ እና ሳይኮትሮፒክ መድኃኒቶች መኪና ውስጥ ሻክ በሚባለው ከስር ተደብቆ የገቢዎችና ጉምሩክ ባለስልጣን ሰራተኞች ይህንን አግኝተው ለእኛም ሪፖርት ተደርጎ እርምጃ የወሰድንበት ጊዜ አለን። ምንም እንኳን ኃላፊነት የተሰጠው አካል ቁጥጥር የሚያደርግበት ስርዓት ቢኖረውም አሁንም ግን የመድኃኒት ገበያው ጠንከር ያለ ክትትል ሊደረግበት እንደሚገባ በየዘርፉ የተሰማራው ባለሙያም ሙያዊ ግዴታውም በአግባብ እንዲወጣ አቶ ዘላለም ሳያሳስቡ አላለፉም። ያለፈው ሳምንት ዝግጅታችንን በዶቼቬለ የፌስቡክ ገጽ ላይ ከተከታተሉት መካከል ፎአዴ ዳኒ ልጅ የተባሉ ለእኔ ኦሪጂናል መድኃኒቶች እነዳማከሴ፣ ከሴ፣ ፌጦ፣ ቀበሪቾ፣ የባህር ዛፍ፣ ቅጠል ወዘተ ናቸው በማለት ሲደረድሩ በለጠ አበበ ደግሞ ሀረግሬሳ፣ ነጭ፣ ሽንኩርት ስሚዛ፣ ቅጠል እንቧይ ሲሉ አከሉ። ሱልጣን አደም ጤና አዳምን ጨመሩ። የተጠቀሱት እጽዋት በመድኃኒት ቅመማ ባለሙያዎች ተፈትነው በአደባባይ ለሽያጭ ስላልቀረቡልን ብዙም ላያሰጋን ይችላል። እዚህ ጋር ግን የመድኃኒት ጉዳይ የብዙዎችን ቀልብ የሚስብ በመሆኑም ከ37800 የሚበልጡ ሰዎች ይህን ዝግጅት በፌስቡክ ገጻችን ላይ መመልከታቸውን አስተውለናል። እውነትነቱ ታማሚው በዝቶ መድኃኒት ጠፍቶ ይሉት አነጋገርን ያስታውሳል። እንደሚታወቀው መድኃኒቶች ፈውስ እንዲያስገኙ የሚፈለጉ ለሰውነታችን ግን ባዕድ የሆኑ ቅመሞች ናቸው። ነገር ግን ሰዎች ገና ለገና የሐኪም ማዘዣ አይጠየቅባቸውም ብለው እየገዙ የሚጠቀሙባቸው ህመም ማስታገሻዎች ሳይቀሩ መዘዝ እንዳላቸው ነው የመድኃኒት ቅመማ ባለሙያው አቶ ዘላለም ዘሪሁን የሚያሳስቡት። ለምሳሌ ያለ ፐርስክሪፕሽን የሚሸጡ መድኃኒቶች ጉዳት የላቸውም ማለት አይደለም። አሁን ፓራስታሞል፣ እነ ዳይክሎፌናክ፣ እነ ኤቦፕሮፊን፣ እነ ናፕሮክሶን ወይም ሌሎች እነዚህ ህመም ሊያስታግሱ ይችላሉ ተብሎ የሚባሉ መድኃኒቶች ሁሉ አንድ ሰው እነሱ ረጅም ጊዜ በወሰደ ቁጥር የልብ በሽታ ሊያስከትሉ እንደሚችል፣ አስማ ሊያስከትሉ እንደሚችሉ፣ ሌሎች ብዙ ብዙ ነገሮች አሉና አንድ ሰው አንድ ህመሙ ስላስታገሰው ብቻ ያን ነገር በተከታታይ መውሰድ መቻል አለበት አይባልም። ለምሳሌ ጀርመን ሀገር ውስጥ በቀን ከሶስት ጊዜ በላይ ወይም በሳምንት ከሶስት ቀን በላይ እንዲሁም በወር ከአስር ጊዜ በላይ በላይ ይህን ማስታገሻ መወሰድ እንደሌለበት ይመከራል። አቶ ዘላለም ከዲላ ጥያቄውን ለላኩልን አድማጭም በመጨረሻ ምክር አላቸው። እኔ እሳቸውን ልመክረው የምችለው ይህም መድኃኒት ለረጅም ጊዜ መውሰድ ካለባቸው ያው ህመም ለማስታገስ ና ኢንፍላሜሽን ለመቀነስ ነው የሚወስዱት። ና እንደዚህ መውሰድ ካለባቸው እሳቸው ማድረግ ያለባቸው አንድ መድኃኒት ከዚ የጀርመን ስለሆነ የአሜሪካ ስለሆነ የኤዥያ ስለሆነ ብቻ አይደለም ያ ነገር ኳሊቲ ተረጋግጦ ገበያ ላይ እስከዋለ ድረስ ሁሌም ፋርማሲ ውስጥ ነው የግዙ። ሁሌም ያም ከተመሳሳይ ካምፓኒ የተሰራ መድኃኒት ቢወስዱ የተሻለ ነው። ምክንያቱም የሀያ ፐርሰንቱን ልዩነት ሴቭ ማድረግ ይቻል ብዬ አስባለሁ። የዲሎ አድማጫችን ከባለሙያውና የመድኃኒት ቁጥጥርን ከሚመለከተው ባለስልጣን መስሪያ ቤት ኃላፊ በቂ ማብራሪያ እንዳገኙ ተስፋ እናደርጋለን። ሌሎች አድማጮቻችንም እንዲሁ ማብራሪያ በመስጠት የተባበሩንን በማመስገን ዝግጅቱን በዚሁ እናብቃ። ሌሎቻችሁም የሚያሳስባችሁን ጠይቁን፣ ባለሙያዎች እንዲያብራሩላችሁ እናደርጋለን። አስተያየት ጥቆማችሁም አይለየን። ሸዋየ ለገሰ ነኝ። ሰላም ሁኑ።